ከማህበረሰብ ለማህበረሰብ እማማ አኒ ማርሴሩ አታሜይን በወርቀው ያደጉባትን ተምራው ተኩለው የተዳሩባትንና ልጆች ያፈሩባትን ሀገረ ኢትዮጵያን ለቀው ከወጡ የአንድ ክፍለ ዘመን አጋማሽ ዕድሜ ቢያስቆጥሩም የኢትዮጵያ ፍቅረ ነበልባል ግና ዘወትር ልባቸው ውስጥ ይንቦገቦጋል። ትዝታዎቿም አእምሯቸው ውስጥ ታትሞ ቀርቷል። ለአኒና ኢትዮጵያ የዕድሜ ልክ የፍቅር ቁርኝት መነሻው የእናታቸው አባት አያታቸው ሌቨን ያዚጃን ናቸው። የግል ታሪካቸው መዝለቀም ይኸው ነው። አያቴ የእናቴ አባት ከቱርኮቹ አርመኖቹን ሲሰዱ ሸሽቶ ኢጅብት ሄዱ። ከኢጅብት ሰሙና ኢትዮጵያ ክርስቲያን አገር ስለሆነ አዲስ አበባ መጡ። በአጼሜኔሊክ ጊዜ ትንሽ ጊዜ እዛ ተቀምጦ አጼሜኔሊክ የጊዮርጊስ በተስኪያን ፔይንቲንግ ለማድረግ አያቴ ሄዱ እና አጼ ሜኔሊክ ይሄንን ፔንቲንግ አድርግ ብሎ አያቴ ናቸው የፔንቲንግ ያደረጉት። የአያቴ ስም ሌቮን ያዝጃን ነው። ጠየቋቸው፣ ብቻህን ምን ትሰራለህ? ሚስት እንስጥህ አሉት። እኔ ሚስትና ልጆች አለኝ ቱርክ አገር ሲሏቸው ሚኒስትር ላኩና አያቴን እና ሶስት ልጆች አዲስ አበባ አመጧቸው። ይሄ ሁሉ በአጼ ሜኔሊክ ጊዜ ነው። አያቴ ካርፔት መስራት አስተማሩ። ድ ፈርስት ዋን የከፈቱት አያቴ ናቸው። አስተማሩ የአዲስ አበባ ሴቶቹ፣ ወንዶቹ አያቴ። በኋላ አጼ ሜኔሊክ ሲሞቱ ዘውዲቱ ተቀመጡ። በዘውዲቱ ጊዜ ልጅ እያሱ ልጅ እያሱ እንዲቀመጡ ነበር ግን ሰው ሲናገር ልጅያሱ ሙዝልም ቴንደንሲ አላቸው እና ጃንሆይ ሆይ ሐረር ነበሩ። ራስ መኮንን ጃንሆይ ትንሽ ሆኑ፣ እዛ አዲስ አበባ መጥቶ ኦን ደ ትሮን አስቀመጧቸው። ግን ተረቱ ምን ይላል? ወንበሩ ላይ ልጅያሱ ሲቀመጥ ወንበሩ ተነቃነቅ ይላሉ። እሳቸው ሲነሱ አባባጃን ሆይን ሲቀመጡ ወንበሩ አልተነቃነቀም ዴትስ ዋይ አባባጃን ሆይን ንጉስ አደረጉ ይባላል ፈታሪኩ ማለት ነው በዛ መልከ ከዛ አያቶ ቤተሰቦች መጡ ሴት አያቶም ከመጡ በኋላ ህይወታቸው እንዴት ቀጠለ እንግዲህ አያቴ ቺፍ ኦፍ ፖሊስ አደረጓቸው ይሄ በአባባጃን ሆይ ጊዜ ነው ደግሞ ጣሊያን ሲገባ እናቴን አባረሯቸው። አጎቶቼ አባረሩት። አክስቴ ጅቡቲ ነበሩ፣ ፈረንሳይ አግብተዋል። ጅቡቲ ነበሩ። እናቴ ጅቡቲ ሄዱ። እኔ ጅቡቲ ነው የተወለድኩት። ፈረንሳይ ኮሎኒ ነበር ጅቡቲ እና አባቴን አገኙ፣ እዛ አገቡ። እኔ እዛ ተወለድኩ። ጣሊያን ሲወጣ በ1944 ከኢትዮጵያ ሲወጣ እኛ አዲስ አበባ ተመለስ። ነው ደግሞ ወንድ አያቴ ሞተው ነበር። ግን ሚስትየዋ አያቴ ሶልጀሮቹ መጡና የአባባጃን ሆይ ፎቶግራፍ አውርጂ አሏል። እኔ ትገላኛለህ እንጂ አላወርድም፣ እኔ ሙሶሊኒን አላቀውም። የእኔ አባባጃን ሆይ ናቸው። ሙሶሊኒን አላቀውም፣ ከፈለግ ግደለኝ እንጂ አላወርድም ብሎ ግን አልነኳቸውም። በኋላ እኛ መጣን፣ ሴኮንድ ወርልድ ዎር ሲያልቅ አባቴም ወደ አዲስ አበባ መጡ። ከዛ ማንም ከአዲስ አበባ አልተቀናቀለም። እኔ ሊሴ ሄድኩ፣ ሊሴ ገብረ ማርያም። ከሊሴ ገብረ ማርያም ፈረንሳይ ሀገር ትላ ስሮቹ መሎክሴዎቹ ጋር እዛ ነው ያን ጊዜ አቶ አከለወርቅ አምባሳደር ነበሩ፣ ኢትዮጵያ ቱ ፓሪስ አምዴና ትርሲት ከኔ ጋራ ትምህርት ቤት ሊሴ ነበር የምንሄደው። ከዛ አይርላንድ ሄድ እና 1961 አዲስ አበባ ተመለስ። ትንሽ ጊዜ በኋላ ባለቤቴን አገኘሁ፣ ባለቤቴን አገባሁ። ስሙ ካቺክ ነው። ሁለት ወንድ ልጅ ወለድ። በኋላ ግርግሩ ሲጀምር ወደ ኦስትራሊያ መጣን። ሁለት ዓመት በኋላ ተመልሼ ገና አባባ ጃንሆይ ነበሩ። ተመልሰን ከልጆቹ ጋራ ባለቤቴ አልመጣም ግን፣ እኔና ሁለቱ ልጆቹ አዲስ አበባ ሄድን። ያን ጊዜ ሆቴሉ ተሰርቶ ነበር። ሆቴል ነበራችሁ። እዛ ትጌመነን ሆቴል አዳማ ውስጥ። በፊት አዳማ ነበር ናዝሬት ሆነ። አሁን ደግሞ እንደገና አዳማ ሆኗል። እዛ ትጌ መነን ሆቴል ተሰራ። እዛ ሆነን ያን ጊዜ ግርግሩ ሊጀምር ነበር። ስቱደንቶቹ ተነሱ፣ ብዙ ቤት ማቃጠል ጀመሩ። ያን ጊዜ ግን እኛን አልነኩንም። እናቴ ቲቸር ነበሩ፣ አስተማሪ አንድ ቀን በሳምንት ሁልጊዜ ምግብ ይዘጋጅና ኮምቢ ውስጥ ተደርጎ ለስቱደንት ይላክ ነበር ሁልጊዜ እና ስቱደንቶቹ ምንም አልነኩንም። ገና ከሩቅ ሎሚ ተራ ነበር የኛ ሰፈር ቤቱ እና ይዘፍኑ ነበር ያን ቀን ሎሚ ተራ ሎሚ ተራ የእናቴን ቤት አደራ ብሎ የእኛ ቦታ በፍጹም አልነኩንም። እኔ ከልጆቼ ጋር በጣም ፈራሁ፣ ሊገሉን ነው አልኩ። ግን እናቴ ምንም አትፍሪ፣ አይነኩንም። እኔ ቲችር ነኝ፣ እነሱ ስቱደንት ናቸው፣ አይነኩንም አሉ። እና ቦዮቹን እና አሽከሮቹን በሩን ክፈቱ ክፈቱ ይምጡ፣ ስፓጌቲ ሶስት፣ ምናምን ተደርጎ ዳቦም አድርጉና ይብሉና ይጥፉ። ለምን? ፖሊሱ ይመጡ ነበር ቢሃይንድም። በኋላ ደግሞ አባባጃን ሆይ ሚኒስትር ላኩ፣ ለእናቴ የጠፋውን እንክፈል። እናቴ ምንም አያስፈልግም። ለምን? እኔ ሬስቶራን ከፍቻለሁ። መጡና በሉ ምንም አያስፈልግም። አባባጀን ሆይ ደግሞ እናቴን ሉሌ ይሉ ነበር። ለእናቴ የእናቴ ስም አና ነው፣ ግን ሉሌ ይላቸው ነበር። ለምንድን ነው ሉሌ ሚላቸው? እናቴ ኦልሞስት ግቢ ነው ያደጉት። ከአስፋ ወሰን ጋራ ይጫወታሉ፣ ከልጅ መኮንን ይጫወቱ ነበር። ፓርት ኦፍ ፋሚሊ ነበር። ነኛ ሉሌ ይላቸዋል። ሉሌ በጣም ክሌቨር ናቸው። አሉ። ለውጡ መጣ። ከለውጡ በኋላ ስ ቤተሰባችሁ እንዴት ሆነ? እኛ ኦስትራሊያ ነበርን። እናቴና አባቴ ሲነግሩን አዲሱ ጋቨርንመንት ሲመጣ መቼስ ሚኒስትሮቹ በሙሉ ዘመድ ናቸው፣ እንደ ወንድም ነን እና በጣም በጣም አመመን። ከዛ በኋላ ኦፍኮርስ አባባጃን ሆይን እንደሱ ስላደረጉ በጣም አዘን በጣም አዘን እና እናት አባቴ ምንም የላቸውም። ምንም ሳይወስዱ በቃ ተነሱ ተባለ እና በቃ አላስረከቡም። ተዋረሰ እና ደግሲት እና ፈረንሳይ ሀገር ሄዱ። በቃ አለቀ።

አብሶ እናቴ ነበሩ እርሶ እዚሁ አውስትራሊያ ቀሩ እናቶ እና ሌሎች ቤተሰቦች ውስጥ አባቶ እንዴት ሆኑ ፈረንሳይ ሀገር ሄዱ ወንድሜም ፓሪስ ነበር እዛ ቆዩ እናቴ እዛ አረፉ አባቴም እዛ አረፉ ከሀገር ከወጡ ከ50 ዓመት በላይ ሆኖታል። እዚህ አውስትራሊያና የሚኖሩት ኢትዮጵያ ለእርሶ ምን ማለት ናት? አሁን እዚህ አውስትራሊያ ሆነው ስለ ቀድሞ መኖሪያ ቤቶ፣ ስለ ሀገሮ ኢትዮጵያ ሲያስቡ፣ አይለወጥም። ልማድ ልበል፣ ምን ልበል? ኢትስ ፓርት ኦፍ ዮር ስኪን ኢትዮጵያ ኢስ ፓርት ኦፍ ማይ ስኪን፣ ኢትስ ላቭ አፌር ያሳዝናል ግን በአንድ በኩል ሳይ ልቤን ያሞቃል። አሁን ድሮ እርሶ የሚያውቋት ኢትዮጵያ አይደለችም። በአሁኑ ወቅት በተለያዩ መንገዶች ግጭቶች፣ መለያየቶች እንደዚሁ አሉ። በእርሶ ጊዜ የነበረችን ኢትዮጵያ የሚያስታውሷት ሕዝቡ ምን አይነት ሕዝብ ነበር? ሃይማኖት ያለ ሕዝብ ክብር ማክበር ያቃል። ኢትዮጵያዊ ማክበር ያቃል። በአንድ እጅ አይዶለም ሰላምታ የሚሰጠው በሁለት እጅ ነው የሚሰጠው። አንቺ አይልም አንቱ ነው የሚለው። ያአሁኑ ኢትዮጵያ የኔ ኢትዮጵያ አይዶለም። ምንስ ቆንጆ ቢሆን ምንስ ቢለወጥ የኔ ኢትዮጵያ አይዶለም። ፍርስቶፎል አባባጃን ሆይ የሉም ለእኔ ኢደዝን ቶክቱሚ ህዝቡስ፣ ህዝብ ሁልጊዜም ህዝብ ነው። መቼም መንግስታት ይለዋወጣሉ። ህዝቡን አስመልክቶስ ህዝቡ አይለወጥም። አሁን ኢትዮጵያዊ ሳይ ኦስትራሊያ ሆይ፣ የትም ቦታ ሲሆን ኢትዮጵያዊ ሳይ ልቤን ያሞቃል፣ ልቤን ያሞቃል። በአማርኛ እናገራለሁ ይገርማቸዋል። እኔም ደስ ይለኛል። ምን ቀረብ ቦታ አውስትራሊያ ውስጥ እዚህ ሆነው የሚኖርበት ጊዜ የኢትዮጵያ እንጀራ፣ የኢትዮጵያ ቡና፣ ኢትዮጵያ ጠጅ፣ የኢትዮጵያ ጠላ የለም። እንግዲህ በሳምንት አንዴ ወጥ ሰራለሁ። ልጆቼ እና የልጆቼ ልጆች እንኳን ያቃሉ። ወጥ እንጀራ እንበላለን። ያለፈው ሳምንት ሽሮ አልጫ፣ ጎመን እና ምንቸት አብሽ ሠራሁ። ሁሉም ያውቃሉ። ሄደን አበራ ጋር እንበላለን። ትንሽ ይርቅብኛል ግን ግን እኔ ሰራለሁ። እንጀራውን መስራት አልችልም ግን በፊት ገና ስንመጣ እዚህ እንጀራ የለም፣ በርበሬ የለም። ከአዲስ አበባ ነበር በርበሬው የሚመጣ ግን እንጀራውን እኔ ሰራ ነበር። ባለፈው ከኢትዮጵያ ማህበረሰብ ማህበር ፕሬዚደንት ጋር ዶክተር ተስፋይ ጋር ተገናኝተው ለእንቋጣች ለአዲስ አመት ተጋብዘዋል። እዛ ይገኛሉ። የአገር ልብስ ሳሎት አለኝ። አለኝ የሀገር ልብስ አለኝ። ውስጡ ገባለሁ አልገባም፣ እንጃ። ልብሱ ካልበቃም እንግዲህ እናፈላልጋለን። ቦታው ይርቃል አለ ተስፋዬ። ትራንስፖርት ያዘጋጁለት ይሆናል። መላ ይበጃሉ። በዚህ አጋጣሚስ፣ ዚህ አውስትራሊያ ውስጥ ላሉ ኢትዮጵያውያን የእርስ መልእክት ምን ይሆናል? አገር ቤት ስላሉት ኢትዮጵያውያን ለህዝቡ መልእክቶ ምንድን ነው? እንጃ ምን ልበል? ምን ይመኙላቸዋል? በተለይ አገር ቤት ላለው ሰው መልካም ምኞቶ ምንድን ነው? አይ ዶ ነው። አይ ሪሊ ዶ ነው። እዚህ አውስትራሊያ ውስጥ ላሉ ኢትዮጵያውያን ማህበረሰብ ማህበር ልክ እንደርሶ ማለት ነው። ከሀገራቸው ወጥተው ያው እዚሁ ሁሉም በስደት ላይ ነው ያለው የሚኖረው፣ እና ምን ይመክራሉ? ምን ይመኛሉ? ለዚህ ለአዲሱ ኢትዮጵያ ዓመት ምኞቶ ምንድን ነው? ሄዶ አንዴ ይዩት። ኮምፔር ማድረግ አይቻልም። ፖለቲኩም ሌላ ነው። የለመድከውን አይሆንም። እዚህ የለመድከው ሌላ ነው። ለምሳሌ እኔ ኢትዮጵያ ስሆን ማሚቴ ያለ ቁጭ ብዬ ቡናዬ ይመጣል። ምን አሁን እዚህ እኔ ነኝ የማደርገው። የልማድ ነገር ነው ምናልባት። እዛ ቢሄዱ እርሶ ሰው ካሎት ናፍቆት አለ። ሰው ከሌሎት ነገሩ ይለወጣል። ለምን ዩአር ፍሪ ይቀመጣሉ እዛ ወይም ይሰለቸውታል፣ ወደ ኦስትራሊያ ይመጣሉ። ምንም አይታወቅም ብዙ ሲንግል ናቸው እዚህ ሚስታ ግብተዋል ለልጆቹ እንዴት ሊያደርጉ ነው አማርኛ አይችሉም እንግሊዘኛ ነው እዛ ይሄዳሉ እኔ ኢትዮጵያዊነን ግን አማርኛ አልችልም ለልጆቹ ኖር ነው ግን እነሱ አያውቁም ኒው ጀኔሬሽን አይሰማቸውም እሱ እኛንን የሚሰ ፕረብስ ዩ ፊል ሌስ ደን አይዱ እኛሽ በጣም ነው የሚሰማን። ኒው ጄኔሬሽን ከእርሶ የጀመሩ ነው። ኒው ጄኔሬሽን ለሁላችንም እኔንም ጨምሮ፣ በእኔ በኩል መቼም እንደሚያውቁት በመጽሐፍ ቅዱስም ላይ እንዳለው ኢትዮጵያዊ ማንነቱን ነብር ዝንጉርጉርነቱን አይለውጥም ይባላል እና ያ ሁልጊዜ አብሮን ይኖራል። ለብዙዎቻችን እኔን ጨምሮ ኢትዮጵያዊነት ሁልጊዜ ቅድም እንዳሉት ደም ውስጥ ያለ ነው አብሮ ያለ ነው እና በሕይወት እስካለ ድረስ አንድ ሰው ኢትዮጵያዊ ሆኖ ተወልዶ ኢትዮጵያዊ ሆኖ ነው የሚያልፈው ብዙ ጊዜ። በዛ መንፈስ ነው እንግዲህ ብዙዎቻችን ያለን ብዬ ተስፋ አደርጋለሁ። የአመት ባል ምኞቶስ ምን ይሆናል? ለበል አዲስ አመት ምን ይመኛሉ? አንድነት፣ አንድነት፣ አንድነት። ከዚህ በፊት አንድነት ነበር፣ አሁንም ባይለወጥ ይሻላል። አንድነት ሲሆን ይቀድማሉ። አፍሪካ ውስጥ ኢትዮጵያ አንድናት፣ አንድናት፣ ኢትሄስ አንድናት እና አንድ ካልሆኑ ፕሮግሬስ የለም። ማንኛው ነው የሚደርሰው በፊት ግን፣ አንድ ከሆንክ ዩኒቲ ሜክስ ፎርስ። ሌላ ምንም ምኞት አልሰጥም። አንድ ሆናችሁ ይሄንን ያንን ያንን አይደለም። አንድ ኢትዮጵያ በቃ፣ አያስፈልግም። ሌላ አገር ምንድነ ሲባል ኢትዮጵያ ነ። ኢትዮጵያን ያውቃሉ። ኦሮሞ፣ አማራ ምናምን ስትል አያውቁም ደግሞ Yes, Ethiopia, Africa, no, Lela, no, Ethiopia. ቀዳማዊ ኃይለ ስላሴ በሕይወት የሉም፣ ዘውፋናቸውም የለም። የልጅ ልጆቻቸው አሁን የኢትዮጵያ ዘውድ ምክር ቤት አቋቁመው ገራ አሜሪካ ውስጥ ይኖራሉ። የዘውድ ምክር ቤቱ ፕሬዚዳንቱም የወቅቱ የጃንሆይ የልጅ ልጅ ልዑል ኤርሚያስ ኃይለ ስላሴ ናቸው። ዘውድ ምክር ቤቱ ለነ ልዑል ኤርሚያስስ ከድሮ ትውስታው ምንም ያጋሩታል፣ ለቀድሞ ለዘውድ ምክር ቤት ሰዎች ወይም ለጃንሆይ ወዳጆች አባባጃን ሆይን አለመርሳት አጼ ቴዎድሮስ፣ አፄ ሜኔሊክ አንረሳም። አባባጃንሆይን ሆይ መርሳት አያስፈልግም። ሂዝ ፓርት ኦፍ ሂስትሪ ሪጋርድለስ ፓርት ኦፍ ሂስትሪ ነው። ከህፃን እስከ አሮጊቱ ሄቭ ቱ ሪሜምበር ሄቭ ቱ ሪሜምበር ሪጋርድለስ። ደህና አደረጉ፣ ጥሩ አደረጉ። በሳቸው በኩል ጥሩ ያደረጉ ነበር። ኤዱኬሽን ኤቭሪቲንግ በድሮ ጊዜ ነው። አሁን አድቫንስ ሆኗል። ጋቨርመንቱ አዲስ ነገር ያደርጋል። የኖ ግን ሂስትሪ ዶንት ፈርጌት። ማማኒ ስለ ቃለ ምልልሱ እናመሰግናለን። ኢትዮጵያ እስከ ዛሬም ልብ ውስጥ መኖራ፣ ኢትዮጵያዊነትም እንደዚሁ የሚኮርበት በመሆኑ ትልቅ ክብር ይሰማናል። ለሁላችንም እግዚአብሔር ረጅም እድሜ አብዝቶ ይስቶት። አሚን፣ አሚን፣ አሚን። ማህበረሰብ